ያለፈው ሰኞ በአዲስ አበባ የተከፈተው የተባበሩት መንግስታት ሶስተኛው ዓለም አቀፍ የፋይናንስ እና ልማት ጉባኤ ለአራት ቀናት የተካሄደው ተጠናቀቀ። በርካታ የሀገር መሪዎች የድርጅት ኃላፊዎችና ታዛቢዎች የተሳተፉበት ሲሆን የውይይታቸው አርዕስት ሁሉን አቀፍ በመሆናቸው ከአፍሪካ ኢኮኖሚክ ኮሚስዮን አዳራሾች ሌላ በየሆቴሎቹ ተካሂደዋል። በተፈለገው ርዕስ ላይ ብቻ በማተኮርና በከፊል ካልሆነ በስተቀረ ለጋዜጠኞች አጠቃላይ ይዘቱን እና ውጤቱን ለመከታተል አዳጋች ሁኔታ ነበረ። የመክፈቻው ሥርዓት ላይ ከተገኙት አንዳንድ የሀገር መሪዎች በማግስቱኑ የተመለሱት በወኪሎቻቸው አማካኝነት ጉባኤው ቀጥሏል። እንዲሁም የተባበሩት መንግስታት ዋና ጸሐፊ ባንኪሙን ከሁለት ቀናት ቆይታ በኋላ ተመልሰው ጉባኤው እንደተጠናቀቀ ከዋና ጽህፈት ቤታቸው ከኒው ዮርክ ለታዳሚዎቹ በሙሉ እና ለአስተናጋጇ ሀገር ኢትዮጵያ በሰላም መጠናቀቅ በመቻሉ ምስጋናቸውን ለሀገሪቱ ከፍተኛ ኃላፊዎችና ጠቅላይ ሚኒስትሩ ጨምሮ አስተላልፈዋል። በጉባኤው ማጠቃላይ የተባበሩት መንግስታት የኢኮኖሚክ ዘርፍ ኃላፊ ምክትል ዋና ጸሐፊው ው ሆንግቦ መግለጫ ሰጥተዋል። አዲስ አበባ አክሽን አጀንዳ ኤስታብሊሽስ ስትሮንግ ፋውንዴሽን የአዲስ አበባ መርሃ ግብር ጠንካራ መሰረት የጣለ የምዕት ዓመቱን ግብ ዳር የሚያደርስ ነው። ይህ መርሃ ግብር ደግሞ ከሚቀጥሉት የሁለት ወራት ጊዜ ውስጥ በኒውዮርክ በሚካሄደው ጠቅላላ ጉባኤ ላይ የሚጸድቅ ይሆናል። አጀንዳው ቋሚ የሆነ የልማት ተግባራት ላይ የሚቀረጽ ነው። ስለዚህም የፋይናንሱ ድጋፍ በዚህ አቅጣጫ የሚታይ ነው የሚሆነው ይህ አዲስ መርህ የፋይናንስ አቅርቦት ላይ የሚያተኩር ነው። ይህንንም ተከትሎ የሚቀረጸው መመሪያ በቅድሚያ የሚያተኩረው ዘላቂነት ባለው መንገድ ተስተካክሎ የሚሰራ ነው የሚሆነው። መርሃ ግብሩ ከአንድ መቶ በላይ በሆኑ ተጨባጭ የልማት ተግባራት ላይ የተመዘገቡ ናቸው። የአውሮፓ ሕብረት በልማታቸው ወደ ኋላ ለቀሩት ሀገሮች እርዳታውን እንደሚያሳድግ ታውቋል። ይህንንም ለሚቀጥሉት ዐሥራ አምስት ዓመታት በዜሮ ነጥብ ሁለት ከመቶ በብሔራዊ በጀታቸው እንደሚመድቡ ቃል የገቡበት ሁኔታ ነው ያለው። በተጨማሪ ለነዚህ ለተጎዱ ሀገሮች ለልማታቸው የመዋለ ንዋይ ፍሰት በድጋፍ እንዲሰራ እየተስማሙበት ነው በቴክኒክ ረገድና ለዚህም የፋይናንስ ድጋፍ አብሮ በተጓዳኝነት እንደሚሆን ነው። የአባል መንግስታት የቴክኒክ ባንክ የሚባል በሚቀጥሉት የሁለት ዓመታት ጊዜ ውስጥ በተጎዱት ሀገሮች ውስጥ እንደሚያቋቁሙ ቃል ተገብቷል። ጌታቸው ተድላ ለጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ